ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ ውስጥ አስራ ሰባት ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን የጤና ጥበቃ ሚኒስቴር ዛሬ አስታወቀ። ዝርዝሩን የዕለቱ አቢረ ይመለከተዋል። ከፊታችን ባለው የሐምሌና ነሐሴ ወራት በሚካሄደው መጪው የእርሻ ወቅት የምግብ ክምችት አናሳ መሆኑን ተከትሎ በምዕራብ አፍሪቃ የሚገኙ ቁጥራቸው ከ21 ሚሊዮን በላይ የሚደርሱ ሰዎች ለምግብ እጥረት የሚጋለጡ መሆኑን የተባበሩት መንግስታት ድርጅት ማስታወቁ የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ነው። ረቡ፣ ሚያዝያ 28 2012 ዓ ም ጤና ስጥልኝ፣ እንደምናመሻችሁ። ክቡራትና ክቡራን አድማጮቻችን ለየት ባለው አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅ ታየ ከቴክኒክ አቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካጠናቀሩልን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅ ታየ ጤና ይስጥልኝ እንደምናመሻችው ዜናዎቹን የማሰማችው ቆንጂት ታዬ ነኝ ኢትዮጵያ ውስጥ በኮሮና ቫይረስ የተጠቁ ተጨማሪ 17 ሰዎች መገኘታቸውን የኢትዮጵያ የህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር ያወጡት ዕለታዊ መግለጫ አመለከተ አጠቃላዩ የተረጋገጡ የቫይረሱ ተጠቂዎች ቁጥር 162 መድረሱ ነው ባለፉት 24 ሰዓታት ውስጥ በ1382 ሰዎች ላይ ምርመራ ተካሂዶ የተገኙት 17ቱ አዲስ ተጠቂዎች 14 እስከ 65 ዓመት ዕድሜ ክልል ውስጥ ያሉ ሲሆኑ 15 ወንዶችና ሁለት ሴቶች መሆናቸውን መግለጫው አመልክቷል። ሰባቱ ከጅቡቲ ተመልሰው አፋር ክልል ለይቶ ማቆያ ያሉ፣ ስድስቱ ደግሞ ከሶማሊያ የተመለሱና በሶማሌ ክልል አስገዳጅ ለይቶ ማቆያ የሚገኙ እንደሆኑ አስረድቷል። የተቀሩት ሶስቱ ምንም የጉዞ ታሪክ የሌላቸው ነገር ግን በቫይረሱ ከተጠቃ ሰው ጋር ግንኙነት የነበራቸው፣ አንዱ ግለሰብ ግን ምንም ግንኙነት ያልነበራቸው እንደሆኑ ነው የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መግለጫ የዘረዘረው። የአማራ ክልል ጠቅላይ ፍርድ ቤት በሙስና ወንጀል ጥፋተኛ በተባሉት በቀድሞ ከፍተኛ የመንግስት ባለስልጣን በአቶ በረከት ስምኦን ላይ የፍርድ ውሳኔ ለመስጠት ለሚያዚያ ሰላሳ 2012 ዓ.ም ቀጠሮ ይዟል። ፍርድ ቤቱ የነ አቶ በረከት ስምኦንን የጥፋት ማቅለያና የአቃቤ ህግን የጥፋት ማክበጃ ሀሳብ ዛሬ አድምጧል። አስቴር ምስጋናው ከባህር ዳር ዝርዝሮን ይዛለች። የአማራ ክልል ጠቅላይ ፍርድ ቤት በዛሬው ውሎ ተከሳሾቹ ጥፋተኛ በተባሉባቸው ወንጀሎች የቅጣት ማቅለያ አቅርበዋል። የአቃቢ ህግን የቅጣት ማክበጃ ሀሳብም አድምጧል። ተከሳሾቹ በጠበቃቸው በኩል ካቀረቧቸው ማቅለያዎች መካከል የጤና ችግርና የቤተሰብ ሁኔታ፣ በመንግስትም ሆነ በፖለቲካ አመራርነት ህዝባቸውንና ሀገራቸውን ማገልገላቸው እንዲሁም ከዚህ በፊት በምንም አይነት የወንጀል ድርጊት ላይ አለመሳተፋቸውን የጠቀሱበት ይገኝበታል። አቃቤ ሕግ በበኩሉ ከቀረቡት የጥፋት ማቅለያዎች ውስጥ የጤናና የቤተሰብ ኃላፊነት የሚሉትን እንደማይቃወም ጠቅሶ በመንግስትና በፖለቲካ ኃላፊነት ማገልገላቸው ግን ህግን እያወቁ ማጥፋታቸውን የሚያመላክት በመሆኑ በማክበጃነት እንዲያዝ ጠይቋል። በችሎቱ አስተያየት የሰጡት አቶ በረከት ስምኦን ከልጅነት እድሜያቸው ጀምረው ህዝብንና ሀገርን ያገለገሉ መሆናቸውን ገልጸው ችሎቱ ይህንን ከግምት ውስጥ እንዲያስገባ ሀሳብ አቅርበዋል። ከባድ የጤና ችግር እንዳለባቸውና በአሁኑ ሰዓትም በሰው ሰራሽ መተንፈሻ አካል እየታገዙ እንዳሉም የገለጹት ደግሞ አቶ ታደሰ ካሳ ናቸው። በመሆኑም ከጤና ችግርና ከቤተሰብ ሁኔታ አንጻር በመመዘን ፍርድ ቤቱ ውሳኔ ውሳኔውን እንዲያቀል ጠይቀዋል። የሁለቱንም ወገን ሀሳብ ያደመጠው ፍርድ ቤቱ ውሳኔ ለመስጠት ለመያዝያ 30/2012 ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው። ባህርዳር ከኢትዮጵያ ውጭ በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ መዋጮና አመራር የሚንቀሳቀሰው የኢትዮጵያ ዳያስፖራ ትረስት ፈንድ ለኮሮና ቫይረስ መከላከያና ለኮቪድ 19 ሕክምና የሚውሉ ቁሳቁስ ወደ ኢትዮጵያ መላኩን አስታውቋል። ወደ አርባ ሚሊዮን ብር ግምት ያለው አቅርቦት ኢትዮጵያ መድረሱን ፈንዱ ትናንት ባወጣው መግለጫ አመልክቷል። ዝርዝሩን ሶሎሞን አባተ ይዞ ቀርቧል። የኢትዮጵያ ዳያስፖራ ትረስት ፈንድ የላከው ሐኪሞችና ሌሎችም የጤና ባለሙያዎች በምርመራው ወቅት የሚጠቀሙባቸው ጓንቶች፣ ሶስት ሽፋን ያላቸው የአፍና የአፍንጫ መሸፈኛዎች፣ ለመተንፈስ የሚያግዙ የፊት ማስኮች፣ ከታማሚዎች ጋር ቀጥተኛና የቅርብ ግንኙነት ለሚያደርጉ ሀኪሞችና አጋዦቻቸው በሙሉ ሰውነት የሚለበሱ ሽፋኖች፣ ከውስጥ የሚያሳዩ የሙሉ ፊት መሸፈኛዎች፣ የሙቀት መለኪያዎች ወይም ቴርሞሜትሮችና ማቀዝቀዣ ቅባቶች መሆናቸውን የፕሬስ መግለጫው ከነ ቁጥራቸውና ከነ ዋጋቸው በዝርዝር አስፍሯል። ፈንዱ ለጋሾቹ የሰጡት ገንዘብ የት እንደዋለ እና ጥቅሙንም እንዲረዱ ድጋፋቸውንም እንዲቀጥሉ ግልጽ አሰራሩም መዋጯቸውን ሊከፍሉ በሚችሉበት ኢዲቲኤፍ የዌብሳይት አድራሻ ላይ ማስፈሩን አስታውቋል። የኢትዮጵያ ዳያስፖራ ትረስት ፈንድ ያቀረበውን ድጋፍ እንዴት እንዳወጣና በምን አይነት ቅንጅት እየሰራ እንደሆነ አቃቤ ነዋዩ ዶክተር ብስራት አክሊሉ በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ በዝርዝር ተናግረው ነበር። የኢትዮጵያ የኮቪድ ታስክ ፎርሱ ልዩ ሚኒስትሮች ያሉበት ምን ምን ነገር እንደሚያስፈልጋቸው ትልቅ ሊስት አውጥተው ነበር። ከዛ ውስጥ እኛ አይተን በመጀመሪያ ያደረግነው ከተሰበሰበው ገንዘብ አንድ ሚሊዮን እዚህ ላይ ለመዋል ነው ያሰብነው፣ 33 34 ሚሊዮን ኢትዮጵያ ብር ማለት ነው። እሱን ከዚህ በፊት ከተሰበሰበው ገንዘብ ነው ያወጣ ነው። ምክንያቱም የኢትዮጵያ ዲያስፖራ ማህበረተኞች የሚያዋጡት ያው ለተጎዱ ወገኖቻችን ለሚያስፈልጋቸው ብለው ነው። እሱን አሁን የመግዛት ደረጃ ላይ እየደረሰ ነው። ስለዚህ እኛ ሳይሆን እነሱ ናቸው ይሄ ያስፈልገናል ብሉ፣ እኛ ጥያቄውን መመለስን አለብን። ኢዲቲኤፍ በተመሰረተበት ዓላማ ሊያገለግለውና ሊደግፈው የተዘጋጀው የኢትዮጵያ ሕዝብ እጅግ አጣዳፊ አደጋ ላይ መሆኑን አስተባባሪዎቹ መገንዘባቸውን መግለጫው አመልክቷል። ፈንዱ ለፈጣን ምላሽ መንቀሳቀሱን የጠቆሙት ዶክተር ብስራት ለጋሾቹ የሚገኙት በመላው ዓለም መሆኑንም ጠቁመዋል። የኢትዮጵያ ዳያስፖራ ትረስት ፈንድ ለኮቪድ-19 ድጋፍ የላካቸውን እቃዎች ግዢ የፈጸመው በተፋጠነ ተፎካካሪ ጨረታ ካሸነፈው ኤስኤንኤስ ግሎባል ፋርማ ኮርፖሬሽን እንደሆነ አስታውቋል። ኮቪድ-19 ኢትዮጵያ ውስጥ ሊያደርስ የሚችለውን ጫናና ጉዳቱንም በተቻለ መጠን ለመቀነስ ኢዲቲኤፍ ማድረግ የሚቻለውን ሁሉ እንደሚፈጽም ሊቀመንበሩ ፕሮፌሰር አለማየሁ ገብረ ማርያም ማስታወቃቸውንም የፕሬስ መግለጫው አክሎ ጠቁመዋል። ኢዲቲኤፍ ወደ ኢትዮጵያ የላካቸው አቅርቦቶች ማን እጅ እንደገቡና ምን ላይ እየዋሉ እንደሆነ ከሚመለከታቸው የቅርብ አካላት ተከታትለን በተከታይ ዘገባ ይዘንላችሁ እንመለሳለን። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በመላ ምዕራብ አፍሪቃ የምግብ ክምችቱ እጅግ በሚሟጠጥበት ከፊታችን ሰኔ እስከ ነሐሴ ባለው ጊዜ ቁጥሩ ከ21 ሚሊዮን በላይ ሕዝብ ለምግብ እጥረት እንደሚጋለጥ በቅርቡ በተባበሩት መንግስታት ድርጅት የተከናወነ ግምገማ አመለከተ። ለረሃብ የሚጋለጠውን ሕዝብ ህይወቱን ለማትረፍ ከዓለም አቀፍ ማህበረሰብ አጣዳፊ እርዳታ የሚያስፈልግ መሆኑን የመንግስታቱ ድርጅት ባለስልጣናት አሳስበዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። በዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ይዞታ ዜና ዋይት ሀውስ የኮሮና ቫይረስ ግብረ ኃይሉን ከአንድ ወር ገደማ በኋላ ሊዘጋ ማቀዱ ተሰማ። በሀገሪቱ በየቀኑ በቫይረሱ የሚጠቃው የተረጋገጠ ሰው ቁጥር ከሀያ ሺ በላይ ለሕልፈት በቀን የሚደረጉት ደግሞ ከአንድ ሺ እስከ ሁለት ሺ ይሆናሉ ተብሏል። አስተዳደሩ ወረርሽኙን የሚመለከቱ ስራዎች አገር አቀፍ አመራሩን ከዚህ ይህ የአውሮፓውያን ግንቦት ወር መጨረሻ አሊያም ሰኔ ወር መጀመሪያ ላይ ከግብረ ኃይሉ ወደ ፌዴራል መንግስቱ መስሪያ ቤቶች ለማዛወር እያቀደ መሆኑን ምክትል ፕሬዚደንቱ ማይክ ፔንስ አስታውቀዋል። ይህም እንደ ሀገር ለወረርሽኙ በምንሰጠው ምላሽ ምን ያህል ታላቅ እርምጃ እየተጓዝን እንደሆነ የሚያንጸባርቅ ነው ሲሉ አስረድተዋል። በቀደሙት ፕሬዚደንት ባራክ ኦባማ አስተዳደር ዘመን በአውሮፓውያን 2014 ዓ.ም ለምዕራብ አፍሪቃ የኢቦላ ወረርሽኝ የተሰጠው ምላሽ ኃላፊ የነበሩት ሮናልድ ክላይን ግን ይህንን የዋይት ሀውስ እቅድ አጥብቀው ተቃውመዋል። በአሁኑ ጊዜ በዩናይትድ ስቴትስ በቫይረሱ መጠቃታቸው የተረጋገጠው ሰዎች ቁጥር ከአንድ ነጥብ ሁለት ሚሊዮን አልፏል። ሕይወታቸው ያለፈው ደግሞ ከሰባ አንድ ሺ በላይ መሆናቸውን የወጡ መረጃዎች ያመለክታሉ። በተያያዘ ዜና የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ ረምዴሲቪር የተባለው ለኢቦላ ህመምተኞች የሚውል መድኃኒት ሆስፒታል ለተኙና በአጣዳፊ ይዞታ ላይ ላሉ የኮቪድ-19 ህመምተኞች እንዲሰጥ ፈቃድ ሰጥቷል። የመድኃኒቱ አምራች ኩባንያ ጊልያድ ትናንት ባወጣው መግለጫ መድኃኒቱን በአውሮፓ በእስያና በማደግ ላይ ላሉ ሀገሮች ህመምተኞች ለማምረት ከመድኃኒት ቅመማ ኩባንያዎች ጋር እየተነጋገርኩ ነኝ ብሏል። ግቤም መድኃኒቱን በዓለም ዙሪያ መንግስታትና ታካሚዎች አቅሙ ኖሯቸው መዳረሱን ማረጋገጥ ነው ሲል አክሏል። በደቡብ ኮሪያ ደግሞ ዛሬ ሁለት ብቻ የቫይረሱ ተጠቂዎች መገኘታቸው ተገልጿል። ጠቅላይ ሚኒስትሩ ቹንግ ሺ ኪዩን ቁጥሩ ቢጨምር ባለስልጣናቱ ነቅተው ዝግጅት እንዲያደርጉ መመሪያ ሰጥተዋል። በሩሲያ ደግሞ የቫይረሱ ተጠቂ ቁጥር ማሻቀቡን ቀጥሏል። ዛሬም ለአራተኛ አከታታይ ቀን ከ10 ሺ በላይ አዲስ ተጠቂዎች ተመዝግበዋል። አጠቃላዩ ቁጥር ከ165 ሺ ያለፈ ሲሆን እስካሁን 1500 ሞተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አካል ጉዳተኞች የጤና ጥበቃ አገልግሎቶችና ሕይወት የሚያተርፉ ሕክምናዎች ከሌላው ማህበረሰብ እኩል ማግኘታቸው እንዲረጋገጥ ጥሪ አሰምተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሚያዝያ 28 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ኢትዮጵያ ውስጥ 17 ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን የጤና ጥበቃ ሚኒስቴር ዛሬ አስታወቀ። ለኮቪድ-19 የተጋለጠ ሰው ኢትዮጵያ ውስጥ መገኘቱ ለመጀመሪያ ጊዜ ይፋ ከተደረገበት ከዛሬ አንድ ወር ከ21 ቀን ወዲህ በአንድ ቀን ብቻ ይህን ያህል ቁጥር ያለው ሰው ለቫይረሱ መጋለጡ በምርመራ ሲረጋገጥ ይህ ያሁኑ እጅግ ከፍተኛው አሃዝ ነው። ለቫይረሱ መጋለጣቸው በዛሬው ዕለት በምርመራ ከተረጋገጡት 17 ሰዎች ውስጥ 13ቱ ከጅቡቲ ወደ ኢትዮጵያ ገብተው በአፋርና በሶማሌ ለይቶ ማቆያዎች ውስጥ የነበሩ ናቸው ተብለዋል። ለዝርዝሩ መስፍን አራጌ ኮቪድ-19 ኢትዮጵያ ውስጥ ይፋ ከሆነበት ከዛሬ 51 ቀናት ወዲህ በአንድ ቀን ውስጥ በርካታ ቁጥር ያላቸው ሰዎች በቫይረሱ መያዛቸው ሲረጋገጥ የዛሬው የመጀመሪያው ነው። የጤና ጥበቃ ሚኒስቴር ይፋ እንዳደረገው ከ1382 ናሙናዎች ውስጥ 17 ሰዎች ዛሬ በቫይረሱ መያዛቸው ተረጋግጧል። ከእነዚህ ውስጥ ደግሞ አብላጫውን ቁጥር የሚይዙት በአፋር አካባቢ የሚገኙ ናቸው። ሰባት። በጅቡቲ አካባቢ በቫይረሱ የሚያዙ ሰዎች ቁጥር በአሳሳቢ ሁኔታ መጨመርና ከጅቡቲ በአስገዳጅ መንገድ በድንበር በኩል ወደ አገር ቤት የሚገቡ ዜጎች መበራከት ዛሬ ከተሰማው ዜና ጋር ሲታከል በብዙዎች ዘንድ አለመረጋጋትን ፈጥረዋል። በክልሉ ህብረተሰብ ጤና ኢንስቲትዩት የበሽታዎች ቅድመ ማስጠንቀቂያና ቅኝት ኤክስፐርት አብርሃም ሞታን ላፍታ በስልክ አናግሬያቸው ነበር። ሚያዝያ አስራ ሁለት ማቆያ ውስጥ ክትትል ስደረግላቸው የቆዩ ናቸው። ላቦራቶሪ ወደ አንድ መቶ ሰላሳ ስምንት ያክል ነው ናሙናው የተላከው እና ከነዚህ ውስጥ ነው እንግዲህ የተገኘ ከጅቡቲ ከመምጣታቸው ባሻገር በተለይ ከሌላው የህብረተሰብ ክፍል ጋር ግንኙነት ላለመኖራቸው ማረጋገጫ አለ ወይም ማስትና ከሌላ ማህበረሰብ አካል ጋራ የተገናኙበት ጉዳይ የለ። ምናልባት ያው እንግዲህ እዛ መግቢያ ላይ ጋር ድንበር ከደረሱ በኋላ ነው፣ እና ድንበር አካባቢ ደግሞ ያው ሁለቱም ማህበረሰብ ያው አንድ ላይ የሚኖሩበት ሁኔታ አለ። ትንሽ ምናልባት እሱ ነገሮችን ውስብስብ ካላደረገ በስተቀር ወደ ለይቶ ማቆያ ከገቡ በኋላ ያው ዩኒቨርሲቲ ውስጥ ነው፣ ጥበቃዎች አሉ እና እዚህ ከደረሱ በኋላ ያለ ሁኔታ ያው ብዙም አሳሳቢ አይደለም። ግን ያው ዞሮ ዞሮ ከመግቢያው አካባቢ ጀምሮ ባሉ እንቅስቃሴዎች ያው አንዳንድ ችግሮች ሊኖሩ ይችላሉ ምን አይነት ችግሮች ለምሳሌ ለምሳሌ እነዚህ እዚያ ድንበር አካባቢ ሰዎች አሉ ያው ድንበር ጋር እነዚህ በእግርም በመኪናም በተለያየ መንገድ ነው የሚገቡት እና ያው እዚያ ያኔ ከሰዎች ጋራ ሲገቡ ንክክ ሊኖራቸው ይችላል ስለዚህ እንዲህ አይነቶቹን ንክኪ ካለ በድንበር አካባቢ ላይ ምን አይነት አሰሳ ስራ ለመስራት ዝግጁ ናቸው። አሁን እዛ ጋር ያው እንግዲህ ቤት ለቤት የቅኝት ስራ ልንሰራ ነው። ምናልባት ከነዚህ ሰዎች ጋር ጉኝት ያላቸው እነዚህን ለማጣራት እንግዲህ የቤት ለቤት አሁንም እየተሰራ ነው። እሱንም እንግዲህ የበለጠ ደግሞ አሁን አጠናክረን ለመቀጠል ያው እንግዲህ ያስበናል። አሁንም ከድንበር ጋር ያለው ጉዳይ እልባት ካልተገኘለት አሳሳቢ ነው የሚሉ የህብረተሰብ ክፍሎች አሉና ና እርስዎ እንደ ባለሙያ ምን አይነት አቋም አለዎት በዚህ ጉዳይ ላይ? በሀገር አቀፍ ደረጃ እንግዲህ እየተቀመጠው ዜጎች ናቸው ለመግባት ሲመጡ አትግቡ ይዘው ሁሉም ለማለት የሚቻል አይመስለኝም። ሆኖም ግን በተቻለ መጠን ያው እንግዲህ ወደ ለይቶ ማቆያ ከመግባታቸው በፊት ወይ ደግሞ ወደ ድንበራችን ከመድረሳቸው በፊት ባሉ ቦታዎች ላይ ከሌሎች ማህበረሰብ አካላት ጋር ብዙ ጉብኝት ባያድርጉ የተሻለ ነው የሚል እምነት አለ። ድንበሩም ላይ መንግስት ምን አቋም መውሰድ አለበት ነው የሚሉት? እርስ ድንበሩ ላይ መንግስት እንግዲህ ስትል እየተደረገ ነው ያሉ። እሱን ደግሞ በጣም ማጠናከር ያስፈልጋል። ኮሮና ቫይረስ ኢትዮጵያ ውስጥ ከገባ ጀምሮ አስራ ሰባት ሰው ነው በአንድ ቀን ውስጥ የተገኘው። ከዚያ ውስጥ ደግሞ አብላ ከአፋር አካባቢ የመጣው ናሙና ነው። እንዲህ አይነት ብዛት ያለው ቁጥር ሊገኝ የቻለበት ምክንያት እንደው ምን እንደሆነ ሊታወቅ ይችላል? እንግዲህ እንደሚታወቁት የተለያዩ አምስት መግቢያ በሮች አሉ። ቀጥታ ከጅቡቲ የሚያስገቡት ይሄ እንግዲህ ከአንድ ወረዳ ጋር ኤሊዳር ከሚባል ወረዳ ጋራ ያለው መግቢያ በሮች ናቸው። ብዙ ሰው በቀን ይገባል። ጅቡቲ በጣም ብዙ ከአንድ ሺህ በላይ የሆነ ተጠቂዎች ሪፖርት የተደረጉበት ቦታ ነው። ያ ማለት እንግዲህ አሁንም ዜጎች በወደ ውጭ ይወጣሉ። እንዳይወጡ ለማድረግ ጥረት ተደርጓል። ግን ድንበሩ ከመዘጋት በፊት ብዙ የወጡ ስለነበሩ እስካሁን እየተመለሱ ነው ያሉት እና በሚመለሱበት ጊዜ እንግዲህ በተለያየ ምክንያት አሁን ግማሾቹ ወደ ባህር አካባቢ ወደ በላይ ጊዜያዊ ስራ ሲሰሩ የቆዩ ከዚህም ሄዶ ደግሞ በተለያየ መንገድ እዛ አርፎ ከነሱ ጋር ግኘታ ያላቸው ናቸው እና እነዚህ ነገሮች ደግሞ ወደዚህ በሚመጡበት ጊዜ እኛ ጋር ያለው ሁኔታ ጫና እንዲበዛ አድርጓል። ስለዚህ ቁጥሩ የጨመረው ከዚህ የተነሳ ነው ማለት እንችላለን። በክልሉ በቫይረሱ መያዛቸው ከተ የተረጋገጠ ውስጥ ከ አስራ አራት ዓመት ታዳጊ እስከ ስልሳ አምስት ዓመት ጎልማሳ ይገኙበታል። ዛሬ ይፋ የሆነው ቁጥር ሲታከል በክልሉ በቫይረሱ የተያያዙ ሰዎች አስር ይደርሳል። ድንጋጤ አለ በተወሰነ መልክ የተለያዩ ምንጩ ያልታወቀ ወሬዎችም ያው እንግዲህ ማህበረሰብ ዘንድ በብዛት ተጠጭቶ ነው ያለው እና ከመንግስት የሚሰጡ አቅጣጫዎች እና ከጤና ባለሙያ የሚሰጡ አቅጣጫዎችን በትክክል መከታተል ይኖርባቸዋል። ቫይረሱ እንዳለባቸው የተረጋገጠው ግለሰቦች ሕክምናቸውን በሎጊያ ሆስፒታል እንደሚከታተሉ ታውቋል ታውቋል የጤና ጥበቃ የዕለት መረጃ እንደሚያስረዳው ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ሰዎች 162 ደርሰዋል የትናንቱን ሁለት ሰዎች ጨምሮ ያገገሙት ቁጥር ደግሞ ወደ 93 ከፍ ብሏል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደስ ሁለት መስናራ ጌ ለዘገባው አመሰግናለሁ። ወደ ዓለም አቀፍ የኮቪድ-19 ዜና ነው የምንሻገረው። የኮሮና ቫይረስን መዛመት ለመከላከል ሲሉ የደነገጓቸውንና ለሳምንታት ያህልም ተግባራዊ ሲያደርጓቸው የቆዩ በሰዎች እንቅስቃሴዎች ላይ የተጣሉ እገዳዎች ለማላላት ለወሰኑ የአፍሪካ ሀገሮች የዓለም ጤና ድርጅትና የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከሎች እንዲሁም የዓለም የኢኮኖሚ መድረክ መመሪያዎችን አውጥተዋል። የጤና ጥበቃ ባለስልጣናት እገዳዎችን ከሚገባው ጊዜ አስቀድመው ወይም ፈጥኖ ማላላት ወረርሽኙ በአህጉሪቱ በአዲስ መልክ በስፋት እንዲዛመት ሊያደርግ ይችላል የሚል ስጋት ያደረባቸው መሆኑን ጠቅሶ የአሜሪካ ድምፁ ሳይመን ማርከስ ከአዲስ አበባ ያደረሰንን ዘገባ ዝርዝር አዳነች ፍሳይ ታቀርበዋለች። የኮሮና ቫይረስ መዛመት የአፍሪቃ ኢኮኖሚ እንቅስቃሴ ባለበት እንዲቆም አድርጓል። በርካታ መንግስታት፣ ሰዎች ወደ ስራ እንዲመለሱ ሲሉ የእንቅስቃሴና የጉዞ ገደቦችን እንዲያነሱ ጫና እየተደረገባቸው ነው። የጤና ጥበቃ ጠበብት ግን ማንኛውም ወደ ኢኮኖሚ እንቅስቃሴ የመመለስ እቅድ ያላት ሀገር በሳይንሳዊ አመክንዮት መሰረት ቀስ በቀስ ማድረግ እንዳለባት መክረዋል። የዓለም የጤና ድርጅት የአፍሪቃ የበሽታ ቁጥጥርና መከላከል ማዕከሎች፣ የዓለም የኢኮኖሚ መድረክና ቫይታል ስትራቴጂስ የተባለው መንግስታት የጤና ጥበቃ ስርዓታቸውን እንዲያጠናክሩ የሚረዳው ድርጅት አዲስ ዘገባ አውጥተዋል። በዘገባው መሰረት መንግስታት መጀመሪያ ላይ መክፈት ያለባቸው ወሳኝ የሆኑትን የኢኮኖሚ ዘርፎችን ነው። ይህን ማድረግ ያለባቸውም ደህንነታቸው የሚጠበቅ መሆኑን አሃዞች ሲያመለክቱ ብቻ ነው። መጤን ያለባቸው ወሳኝ አሃዞች የቫይረሱ በሽተኞች ብዛት፣ ምርመራ ምን ያህል እንደሚደረግ፣ የቫይረሱን የመዛመት መጠን መሆናቸውን ድርጅቶቹ አስገንዝበዋል። በአፍሪቃ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ማትሺዲሶ ባለስልጣኖች የኢኮኖሚ ስጋትንና የሕዝብ የጤና ሁኔታን ሚዛን መጠበቅ መቻል አለባቸው ብለዋል። በዓለም አቀፍ ደረጃ የተዛመተው ወረርሽኝ በኢኮኖሚ ላይ የሚያሳድረው ጫና ከባድ ይሆናል። ይህ ሁኔታም እየተባባሰ ሄዶ በተለይም የተጋላጭ ሕዝቦች የኑሮ ሁኔታን እየጎዳ ነው። ይህን መሰረት በማድረግም ወሳኝ የሚባሉት የኢኮኖሚ ዘርፎች ቀስ በቀስ እንዲከፈቱ ያስፈልጋል። በአንዳንድ ሀገሮች የእርሻው ዘርፍ መከፈት አለባቸው ከሚባሉት መካከል ሊገባ ይችላል። በእርሻ ላይ የሚኖረውን ተጽዕኖ በሚመለከት ለአሁኑ ብቻ ሳይሆን ለወደፊቱም ሲያሳስበን ቆይቷል ይላሉ ሙየቲ። ድርጅቶቹ አዲሱን ዘገባ ያቀረቡት በሃያ የአፍሪቃ ሀገሮች ጥናት በማድረግ እንደሆነ ገልጸዋል። የአፍሪቃ የበሽታ መከላከልና ቁጥጥር ማዕከል ስራ አስኪያጅ ጆን ኢንኬንጋሶንግ ከተጠየቁት ሰዎች መካከል 44 ከመቶዎቹ በቫይረሱ መዛመት ምክንያት ትልቅ አደጋ የገጠማቸው ሆኖ እንደሚሰማቸው መግለጻቸውን ዘገባው ጠቁሟል። ወደ ሰባ ከመቶ የሚጠጉት ደግሞ ለሁለት ሳምንታት ያህል ከቤት እንዳይወጡ ቢደረግ ውሃና ምግብ ማግኘት ከባድ ይሆንብናል ማለታቸውን ዘገባው አክሏል። ናይጄሪያ የመንቀሳቀስ እገዳውን የማንሳት እቅድ ስላላት ኢንኬንጋሶንግ ምክር ለግሰዋታል። የጤና ጥበቃ ስርዓታቸውን በተለይም ምርመራ የማድረግ ብቃታቸውን ማስፋትና ማጠናከር መቀጠል አለባቸው። ይህን ማድረግ የሚገባቸውም በትልቆቹ ከተሞች ሌጎስ፣ እና አቡጃ ብቻ ሳይሆን በመላ ሀገሪቱም ጭምር ነው። የኮሮና ቫይረስ በሽተኞችን በጊዜ ለይቶ ማወቅና በለይቶ ማቆያ ቦታዎች ማስገባት፣ ከእነሱ ጋር የተነካኩ ሰዎችን ደግሞ ተከታትሎ ማግኘት ግድ ይላል በእርግጠኛነት ለመስራት የምንችለውም ይህን ስናደርግ ብቻ ነው በማለት የአፍሪቃ የበሽታ ቁጥጥርና መከላከል ማዕከል ስራ አስኪያጅ አስረድተዋል። ኢንኬንጋ ሶንግ አያይዘውም አዲሱ ዘገባ በአፍሪቃ ዙሪያ ላሉት መንግስታት ሦስት ምክረ ሀሳቦችን እንዳቀረበ ገልጸዋል። አንደኛ የቫይረሱ በሽተኞች ብዛት ዝቅተኛ በሆነበት በአሁኑ ወቅት የጤና ጥበቃ ስርዓቱን የቫይረሱ በሽተኞችን የመመርመርና ለይቶ የማወቅ እንዲሁም የማከብ ብቃቱን ማጎላበት፣ ሁለተኛ የህዝብ ጤና አጠባበቅና የአካል መራራቅ እርምጃ በኮሮና ቫይረስ የመስፋፋት አቅም ላይ ያሳየውን ውጤት ማስተዋል፣ በመጨረሻም የሰዎችን ደህንነት ለመጠበቅ ሲባል ሰዎች የሚቀርቡትን የጤና አጠባበቅ መመሪያዎቹን ተቀብለው እንዲተገብሯቸው ማሳመን የሚሉት ምክር ሐሳቦቹን ነው አዲሱ ዘገባ ለአፍሪቃ መንግስታት ያቀረበው። አዳነችን አመሰግናለሁ ወደ ተከታዩ ርዕስ ስንሻገር የፊታችን ሀምሌና ነሀሴ ወራት በሚካሄደው መጪው የእርሻ ወቅት የምግብ ክምችት አናሳ መሆኑን ተከትሎ በምዕራብ አፍሪካ የሚኖር ቁጥሩ ከ21 ሚሊዮን በላይ የሚደርስ ህዝብ የምግብ እጥረት የሚያጋጥመው መሆኑን የተባበሩት መንግስታት ድርጅት አስታወቀ የመንግስታቱ ድርጅት ባለስልጣናት አክለውም ለምግብ እጥረቱ የሚጋለጡት እነኚህ ሰዎች የአለም አቀፉን ማህበረሰብ እርዳታ የሚሹ ናቸው ሲሉም ጥሪ አቅርበዋል ሊሳሽ ላይን ከጄኔቫ ያደረሰችን የዚህን ዘገባ ዝርዝር ስመኝሽ የቆየ ታቀርበዋለች። የትጥቅ ትግል፣ ከአካባቢ መፈናቀልና የአየር ንብረት መዛባት በምዕራብ አፍሪካ የሚኖሩ በሚሊየን የሚቆጠሩ ሰዎችን ለረሃብ ያጋልጣቸዋል። እዚህ ላይ ወረርሽኝ ሲታከልበት ደግሞ ችግሩን ያባብሰዋል። የዓለም ምግብ ድርጅት አዲሱ ወረርሽኝ በረሃብ የሚጠቁ ሰዎችን ቁጥር በእጥፍ ጨምሮ በዓመቱ መጨረሻ ላይ 43 ሚሊየን ሊደርስ እንደሚችል አስጠንቅቋል። በተለይ በከተማ የሚኖሩ ኑሯቸው ከእጅ ወዳፍ የሆኑ ሰዎች የበለጠ ተጋላጭ ናቸው ያለው የጤና ድርጅቱ እነዚህ ሰዎች ለመኖር የሚያስፈልጋቸውን ምግብ ከገበያ የሚያገኙና ምግብ የማከማቸትም ሆነ ገንዘብ የማጠራቀም ልምድ የሌላቸው መሆኑን አመልክቷል። የዓለም ምግብ ድርጅቱ ህዝብ ግንኙነት ኃላፊ የሆኑት ኤልዛቤት ባየርስ በምዕራብ አፍሪካ ሀገራት ለሚቀጥሉት ስድስት ወራት እጅግ አስፈላጊ የሆኑ እርዳታዎችን ለማቅረብ ሰባ አራት ሚሊዮን ዶላር በአስቸኳይ ያስፈልጋል ይላሉ። በኮቪድ-19 ምክንያት የሚደርሰው ተጽዕኖ ግልጽ እየሆነ ሲሄድም ይህ ፍላጎት ሊጨምር ይችላል። በቂ የሆነ እርዳታ የማይገኝ ከሆነ በሚሊዮን የሚቆጠሩ ሰዎች በተለይ የሴቶችና ህጻናት ህይወት አደጋ ላይ ይወድቃል። በደህንነት ስጋትና አደገኛ አክራሪነት በሚታመሱ ስፍራዎች በቀላሉ የእርስ በርስ ግጭቶች ሊነሱ ይችላሉ። ባየርስ አክለውም የዓለም ምግብ ድርጅት በመጪ ሰኔና ነሐሴ ባለው የእርሻ ወቅት 12 ሚሊየን ሕፃናት የተመጣጠነ ምግብ እጥረትን ተከትሎ ለሚመጣ በሽታ እንደሚጋለጡ ገምቷል ይላሉ። ይህ ቁጥር ባለፈው ዓመት ለዚህ በሽታ ከተጋለጡት ሕፃናት ጋር ሲነጻጸር በ8 ነጥብ ሚሊየን ከፍ ያለ ነው። የዓለም ምግብ ድርጅት አስቀድሞ ለስድስት ወር የሚበቃ የምግብ ክምችት ወደ ምዕራብ አፍሪካ የማስገባት እቅድ እንዳለው የገለጹት ባየርስ በተለይ በኮቪድ-19 ምክንያት የተላለፉት የጉዞ ክልከላዎች የምግብ አቅርቦቱን ሊያስተጓጉል ከቻለ ይህ ክምችት በቂ የሕይወት ማዳን እርዳታ ሊሰጥ ይችላል ብለዋል። የኢትዮጵያ ፓርቲዎች የጋራ ምክር ቤት በወቅታዊ የሀገሪቱ ሁኔታ ላይ ሰሞኑን ያወጣው መግለጫ የምክር ቤቱን አሰራር ደንብ የጣሰ ነው ሲሉ አንዳንድ አባላቱ ተቹ። የምክር ቤቱ ምክትል ሰብሳቢ በበኩላቸው የተጣሰ የአሰራር ደንብ የለም ይላሉ። መለስካቸው አመሀ ዝርዝሩን ይዟል። የኢትዮጵያ ፓርቲዎች የጋራ ምክር ቤት ከትናንት በስቲያ የምክር ቤቱ የአቋም መግለጫ ነው ተብሎ በምክር ቤቱ አመራር አባላት ሲፋ የተደረገውን ቃል በተሳካ ሁኔታ ለመውጣት የሁሉም የፖለቲካ ኃይሎች ተሳትፎ ወሳኝ ነው በሚል ርዕስ የወጣው ይህ መግለጫ ስድስት የአቋም ነጥቦችን ይዟል። ትኩረቱም የሀገሪቱን ወቅታዊ ችግሮች ለመፍታት ሕጋዊና ፖለቲካዊ ዘዴዎችን በአንድነት መጠቀሙ ዘላቂ መፍትሄ እንደሚያመጣ ይሟገታል። በአንደኛ ደረጃ ያስቀመጠው አቋምም ምርጫም ሆነ ፖለቲካ ሊኖር የሚችለው ሀገርና ሕዝብ ሲኖሩ በመሆኑ የፖለቲካ ፓርቲዎች መንግሥትና፣ ሌሎች ባለድርሻ አካላት ዋነኛው ትኩረት ወረርሽኙን በመከላከል ላይ ሊሆን ይገባል። ለማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበር አቶ የሸዋስ አሰፋ መግለጫ ያየሁት እኔ እንደ ማንኛውም ሰው በጊዳ ላይ ያየሁት እ ደም ገድሞኝ እንዴት እንደወጣ ማን እንደወጣ የዚህ የምክር ቤቱ ሰብሳቢ ላይ ደውየላቸው ነበርና እኛ እንደዚህ አይነት ውሳኔዎች ሲወሰኑና ወድ በተለይ ወደ ህዝብ ሲተላለፉ በድምፅ ብልጫ እንደማይተላለፉ በጋራ ስምምነት እንደሚተላለፉ ስምምነት አለንና እኛን ጨምሮ የተወሰኑ ፓርቲዎችም ይህንን መግለጫ አይደለም በይዘቱ ላይ ሊመክሩበት ስለመኖሩም እንዳልሰሙ ነው የምናውቀው። ምክንያቱም እንደኛ በዚህ በወረርሽኙ ምክንያት ተገናኝቶ ለመወያየትም አይመችም። እንደው በቴክኖሎጂ በኢሜይል በዚህ በቴሌግራም ምናምን እንኳን እንድናውቀውና እንድንወያይበት ሀሳብ እንድንሰጥበት አልተደረገም። ምን ያህል ፓርቲ እንደሚያውቀው አላቅሙ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናም ተመሳሳይ አስተያየት ቢኖራቸውም ለሁኔታው የተለየ ትርጉም መሰጠት እንደሌለበትና ወቅቱ የፈጠረው ችግር እንደሆነ በአጽንኦት ያስገነዝባሉ። ፓርቲዎቹን አቋም ሰብስቦ ካልሆነ በቀጥታ አልጠየቁንም። ፓርቲዎች በየጊዜው ከሚያወጣቸው መግለጫዎችና አሁን እንግዲህ ስብሰባ ስለማይቻል ነው። ሌላው ዓለም ስለዚህ እንግዲህ አብዛኛው ፓርቲ አንን አቋም አለው ብሎ ያወጣ ይመስለኛል። በቀጥታ ግን አልጠየቅንም። አልጠየቃችሁም እናንተም አልተሳተፋችሁም ነው ማለት ነው። ምክንያቱ እንግዲህ አሁን ምንነው ፓርቲዎቹ ወደ መቶ ምናምን ናቸው እና መሰብሰብ ስለማይቻል ፓርቲዎች በየስብሰባ የሚያሰማቸውን ነገሮችን እንትን ብሎ ያወጣ ይመስለኛል። እንደዚህ ያሉ መግለጫዎች ሲወጡ፣ አቋሞች ሲወጡ በስምምነት መሆን አለበት የሚል ቃል ኪዳን ያላቸው ይመስለኛል። ይህ አይጣስም። በዚህ መንገድ ምንድነው እንግዲህ ባለው ሁኔታ ችግራቸው እኛ መሰብሰብ ይችላሉ ወይን ፓርቲዎችን አቋም ጠይቆ አውጥቶ ሊሆን ይችላል። ጠቅላይ ሚኒስቴሩ በተሰበሰባቸው ስብሰባዎች ላይም የተንጸባረቁ የፓርቲዎች አቋም አለ። ስለዚህ በዛም ሊሆን ይችላል፣ ግን ዋናው ጉዳይ መሰብሰብ የሚችሉበት ሁኔታ ላይ አይደለም። ፓርቲያችሁ በወጣው መግለጫ ላይ የተለየ አቋም አለ ወይንስ ይስማማል? በዚያ መስፈሩ አንድ ነው። በሚዲያ የሰማሁት መስፈር ድርድር ያስፈልጋል ብለዋል። እኛም አንድ ፓርቲ ብቻውን ይህንን ወደፊት መግፋቱ ይጎዳል፣ ሀገራዊ የሆነ የፖለቲካ ስምምነት እጅግ በጣም አስፈላጊ በሆኑን አጽንኦት እየሰጠን እየተናገርን ነው። የኢትዮጵያ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ግርማ በቀለ ለቪኦኤ እንዳብራሩትም ይኸው ኮቪድ አስራ ዘጠኝ ወረርሽኝን ተከትሎ በተፈጠረው ችግር እንደ ልብ አባላትን መሰብሰብ እንዳልተቻለ ነው ቻል ነው አመራሩ ተገናኝቶ ይህንን ረቂቅ ሰነድ ካዘጋጀ በኋላ ለፓርቲዎች በቴሌግራም በኢሜይል እና በመሳሰሉ የመገናኛ ዘዴዎች እንዲደርስ፣ በዚሁም ፓርቲዎች በተለያየ መልኩ ግንኙነት እየፈጠሩ ስለሆነ ለምሳሌ የፌዴራሊስት ኃይሎች አድሮነት እየተባለ የተፈጠሩ ክላስተሮች ስላሉ ለነዛ እንዲደርስ በማድረግ ፊድባክ እንዲሰጡን በአጭር ጊዜዎች ብለን ያልነው ነው። በዛ መሰረት እንዲደርስ አድርገን የደረስንበትን አገኘነውንም ፊድባክ ቪዛ አድርገን የወጣ መግለጫ ነው። እንደምታውቁት በአሁኑ ጊዜ ተገናኝቶ በአንድ አዳራሽ ሆኖ ሁሉም ፓርቲ ተሰብስቦ አቋም የሚወስድበት ሁኔታ የለም እና በሀገሪቱ። አቶ የሸዋስ አሰፋ በበኩላቸው በምክር ቤቱ አመራር የተሄደበትን መንገድም ሆነ በውጤቱ ቅሬታ እንዳላቸው አልሸሸጉም። እያንዳንዱ ስራ በግልጽ እና በውይይት መሆን አለበት ብለን የምናምን ስለዚህ እንደዚህ በቆረጣ የሚወጡ ነገሮች አንደኛ አካሄዱ ያስደስት አይደለም። ይዘቱም ቢሆን ተወያይተንበት ቢሆን ተነጋግረንበት ቢሆን ሁሉንም ያሳተፈ ለዲሞክራሲ ሽግግሩን የሚጠቅም አሁን ላለን አጣብቅኝን ጥሩ የመፍትሄ ሀሳብ ሊሰጥ የሚችል ሀሳቦቹን ልናዋጣ እንደምንችል እኛ ብቻ ሳይሆን ሌሎችን ፓርቲዎች ሊያዋጡበት ይችሉ እንደነበር መገመት ይችላል። ምክንያቱም በጣም ዳይቨርስ ስለሆነ አስተሳሰቡ ማለት ነው። በአይነት አሰራሩም አካሄዱም ልክ አይደለም። አብሮ የሚያ ቆይ አይደለም ይዘቱም በጣም ደካማ። አቶ ሸዋስ አክለውም እንዲህ ያሉ ቁም ነገሮች ሲወሰኑ የአንድነት ወይም የጋራ ውሳኔ የሚጠይቅና ይህም በምክር ቤቱ አሰራር ደንብ የሰፈረ በመሆኑ ይህን መከተል ይገባ እንደነበር አስታውሰዋል። አቶ ግርማ በቀለም ለዚህ መልስ አላቸው። አንዱ ነገር ኮንሰንሰስ የሚጠይቅ ብቻ ተደርጎ በብዙዎች የሚል የሚነገር ነገር አለ። ይሄ የመግባቢያ የቃል ኪዳን ሰነዳችን ላይ እንደነዚህ ያሉ ሁኔታዎች ሲያጋጥሙ አምላጭ የሚወሰንበት ሁኔታ ነው። ሁለተኛውና ዋነኛው ደግሞ በአሁኑ ጊዜ ይሄ በቃራ ምክር ቤት የተሰየመው አመራር እንደነዚህ ያሉ ሁኔታዎች ልክ አሁን የኮረና መምጣት ሕገ መንግስቱን ራሱ ትርጉም ጥያቄ አለ። እነዚህ ደግሞ ቤት ታይተዋል ወዘተ ብሎ እንደሚያነጋግረ ሁሉ እኛም እንደነዚህ ያሉ ሁኔታዎችን ፖርሲ አድርገን ያስቀምጥነው ነገር አይደለም። ስለዚህ እንዳመራር ምን ማድረግ አለብን ብለን ተነጋግረን ቅድም ያልኩን ፕሮሲጀር ተጠቅመን ነው ይሄድ ነው። ግን በአንድ ሀሳብ ላይ ሁሉም የፓርቲ ምክር ቤት በኮንሰንሰስ ሁሉን ጉዳይ ይወስናል አይደለም። እነዚህ ፓርቲዎች የጋራ ምክር ቤት አባል ፓርቲዎች እኮ የተለያየ አመለካከት ምን አላቸው። የሚያጸድቁትም በአብላጫ ድምጽ የሚሆንበት ጊዜ አለ። በጋራ የመስማማት እና የማሳለፍ ጉዳይ የጸደቀ፣ በመተዳደር ደንባቸው ያለ ነገር ነው አይደለም፣ በቃል ኪዳነ ሰነዳቸው እሱም አለ። በተመሳሳይ በአብላጫ ድምፅ የሚወሰንበት ጉዳይ አለ። ሁለቱም አሉ። የምክር ቤቱ መግለጫ አጠንክሮ የሚጠይቀው የፓርቲዎችን ተሳትፎ ሲሆን የምርጫው ጊዜ መተላለፉን ግን የሚቃወም እንዳልሆነ አቶ ግርማ አብራርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች አሁን ዕለቱን የሚዘክር ማስታወሻ እናቀርባለን። የያዝነው ሳምንት በዓለም ዙሪያ ነርሶች ለማህበረሰብ የሚያበረክቱትን ከፍተኛ ሙያዊ ግልጋሎት በማወደስ የሚዘከርበት ነው። የፊታችን ማክሰኞ እንደ አውሮፓውያን የቀን አቆጣጠር በየዓመቱ ግንቦት 12 ቀን የሚውለው ከፍተኛ የሰብአዊነትና የታመሙ የተጎዱትን የመንከባከብ ልዩ ክብር የተሰጠው ሙያ ምሳሌ ሆና የምትታየውን ፍሎሬንስ ናይትንግልን ልደት ተንተርሶ የሚዘከረው ይህ ቀን ባለንበት የኮሮና ቫይረስ ወረርሽኝ ዘመን ከመቼውም ጊዜ የተለየ ቦታ ተሰጥቶታል። የኮቪድ-19 በሽታ አለምን እያስጨነቀ ባለበትና ብዙዎችንም ለስቃይና እንግልት ብሎም ለህልፈት እየዳረገ ባለበት በአሁኑ ወቅት እየተካሄደ ባለው ትንቅንቅ የተሟሉ ራስን መጠበቂያ ቁሳቁሶች በሌሉበት የራሳቸውን ደህንነት ለአደጋ ጭምር ዳርገው በግንባር ቀደምትነት የተሰለፉት ነርሶች ከፍተኛ ክብርና ፍቅር እየተቸራቸው ነው። ነርሶች የመሪ ድምፆች፣ የነርስነት ሙያ ደግሞ አለምን ወደ ጤና የሚወስድ በሚል መሪ ቃል እየተዘከረ ባለው የነርሶች ሳምንት በዚሁ ወረርሽኝ ሳቢያ በተጣሉ ገደቦች ምክንያት እንደ ወትሮ በአደባባይ መከበር ባይችልም ብዙዎች ለነርሶች ያላቸውን አክብሮት በሚገልጡ መንገዶች በመዘከር ላይ ናቸው። በዩናይትድ ስቴትስም የዛሬው ቀን ብሔራዊ የነርሶች ቀን ሲሆን በተመሳሳይም እየታሰበ ይገኛል። በዓለም ዙሪያ ላሉ በተለይም የኮቪድ-19ን መዛመት ለመከላከልና ህሙማንን ለመርዳት ራስን መጠበቂያ ቁሳቁሶች ባልተሟሉበትና ራሳችሁንም ለአደጋ አጋልጣችሁ ጭምር ሙያዊ አገልግሎት በመስጠት ላይ ላላችሁ ነርሶች በሙሉ አክብሮታችን እንገልጻለን። ዓለም አቀፉ የነርሶች ቀን በሚከበርበት የፊታችን ማክሰኞ ታዲያ ልዩ ዝግጅት ይዘን እንቀርባለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25፣ ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ለዚህ ክፍል ቀዳሚ ለሆነው ዘገባ ወደ ጎንደር እንሻገራለን። በጎንደርና አካባቢው የሚገኙ የታጠቁ ቡድኖችን ወደ ሰላማዊ ሕይወት ለመመለስ እየሰራ መሆኑን የገለጸው የአማራ ክልላዊ መንግስት ከሌላ አንድ ታጣቂ ቡድን ጋር እርቀ ሰላም መውረዱንም ገለጠ። የክልሉን ሰላምና ደህንነት ለመጠበቅ በጋራ ለመስራት መስማማታቸውን ነው የክልሉ መንግስትና ታጣቂው ቡድን ለአሜሪካ ድምፅ የተናገሩት። አስቴር ምስጋናው የስምምነቱን ሂደት አስመልክቶ የሁለቱ ወገኖችና የአገር ሽማግሌዎች አስተያየት የተካተተበት ዘገባ ይዛ ቀርባለች። በጎንደርና አካባቢዋ ለወራት የዘለቀ የሰላም ችግር እንደነበር በተለያዩ ወገኖች ሲገለጽ መቆየቱ ይታወሳል። አሁን ግን ይህ የሰላም ችግር መቋጫው የደረሰ ይመስላል። የክልሉ መንግስት በተለያዩ አካባቢዎች ከሚንቀሳቀሱ ዋና ዋና የታጠቁ ቡድኖች ጋር እርቅ እየፈጸመ ይገኛል። ከሳምንት በፊት ለምሳሌ በሻለቃ መሳፍንት ተስፉ ከሚመራው ቡድን ጋር እርቀ ሰላም ወርዷል። ትናንት ደግሞ በኮማንደር አረጋ አለባቸው ከሚመራው እና በደቡብ ጎንደር ዞን እብና አካባቢ ከሚንቀሳቀሰው ቡድን ጋር በጋራ ለመስራት ተስማምተዋል። ኮማንደር አረጋለባቸው አለባቸው እንደሚናገሩት ከመንግስት ጋር ግጭት ውስጥ የገቡት የአማራ ክልል ህዝብ መሰረታዊ ጥያቄዎች እንዲመለሱ ጥረት ሲያደርጉ ነው። ይህም ሆኖ ተቀራርበ ለመነጋገር ነው እንጂ ጥያቄያችን ተመሳሳይ ነው ብለዋል። እኛም የጠየቅነውን ጥያቄ የመንግስት ጥያቄ ሆኖ ተገኝቷል። ሊወሰን የማንነት የድንበር ጥያቄ ነበር። ይህን የክልሉ የመንግስትም የዙ ጥያቄ ነው። ይህን የጋራ አድርገን የምንሄድበት እና ሰላም ቀጠና እዚህ ሆኖ ክልሉ እንዲሆን የጋራ አድርገን ተስማምተናል። በጀምላ የታሰሩ ንጹሐን የሆኑ በፋኖ ስም አሉ። እነሱን መንግስት በፍትህ ዙሪያ ላይ እያጠራ እንዲፈታ ጠይቀናል። ፎቶችን በኢንተርቪው በማድረግ አብዛኛውን ወገኖቻችን እያገዳደሉ የመጡትን ይሄ ነው። ስለዚህ መንግስት እኛን ከጎኑ ቀድሞ ባለመሰለፉ ነው ይሄ ነገር ሊፈጠር የቻለው። ይህ መንግስት ደካማ ጎን መሆኑን እንደ ራሴ ሀሳብ ግምግም ያለው ቀድሞ እኛም ቢያሰልፍ ይህ ልዩነት አይፈጠርም ብያለሁ። ከእንግዲህ በኋላ ግን ልዩነት የሚመጣ አይመስለኝም። ኮማንደር አረጋ ዘመናቸውን በልማት ስራ እንደሚሳተፉ ገልጸው አብረዋቸው ያሉ የታጠቁ ቡድኖችም በመረጡት ዘርፍ በመሳተፍ ለክልሉ ልማትና ጸጥታ እንደ አንድ አጋዥ ኃይል እንዲሆኑ ለማድረግ ከመንግስት ጋር መስማማታቸውን ነው የተናገሩት። የግል ልማቴን በተጓዳኝ በማልማት ለጸጥታው ባለቤት በመሆን ከመንግስት ሰራተኛ ጋር እንድሰለፍ ለህብረተሰቡን ጥሩ አስተውጽ እንዳበረክት ተግባብተን ጨርሰናል። የታጠቁ ኃይሉት እንደታጠቁ እንደሚቀጥሉ በሲስተሙ እንደሚካተቱም ከወረዳ ጀምሮ እስከ ዞን ተነጋግረንበታል። ፈቃደኞች ነን፣ እነሱም ፈቃደኛ ነና፣ ለህዝብ ተቆርቋሪ የሆኑ ተነሳሽነታቸው መልካም የሆኑ እነዛ ፍላጎት ያላቸውን ማቅረብ ይችላለሁ። በፋኖስም የሚነግዱትንም ከመንግስት ጎን ሆነው እንደሚታገሉ ተናግረዋል። ኮማንደር አረጋ ፋኖስ ሲነካ እናረጋ ና መሳፍንት ይነካሉ እያሉ እየተመኩ ይህን ሰባባ ስራት ፈጥረው ዝርፊያን ቅሚያን አብዛኞቹ ሲያካሄዱ ቀይተዋል። መንግስት ይህን ጥናት በማድረግ እኛም ይህን ነገር እንዳልተጋራ ነው በማወቅ መንግስት የበኩሉን ድርሻ ተወጥቷል። እኛም አላኮረፍንም። ትክክለኛ የተወሰደ እርምጃ መሆኑን ደግፈናል። እኔን ልዩነቶች ና እኔን የስም ንግዶች የጋራችን ሆነን የምንከላከላቸውና የምናስቆማቸው ይመስለኛል። የአማራ ክልል ርዕሰ መስተዳደር አማካሪ አቶ ደሳለኝ አስራደ በበኩላቸው በሰላማዊ መንገድ የክልሉን ሰላምና ደህንነት ለመጠበቅ የተስማሙት እነዚህ ቡድኖች እንደ ማንኛውም ዜጋ ተጠቃሚ የሚሆኑበት እድል መመቻቸቱን ይናገራሉ። ግን በመንግስት አገራዊት ውስጥ መስፈርት እስካሟሉ ድረስ እና ፈቃደኛ የሆኑ እንዲገቡ ነው ሁለተኛ ለአካባቢው ሰላም የመተባበር ፍላጎት ኑሯቸው ግን ደግሞ ልዩ ሀይል ወይም ፖል በፖሊስ መሳተፍ የሚያስችል መስፈርት እና ሟሉካል ደግሞ በሚኖሩበት ቀበሌ ካለው ሚሊሻ ጋር የጸታ ይርጋ ከህብረተሰቡ ጋሩ ነው ለአካባቢያቸው ሰላም እንደ ነዋሪ ለራሳቸውም ሰላም፣ ለህብረተሰቡ ሰላም አብረው መስራት እንደሚችሉ መንግስትም ያንን ፍቃድ ሰጥተዋል። እንደ ማንኛውም ህብረተሰብ በንግድ ስራ፣ በእርሻ ስራ፣ በሌሎች የስራ መስኮች ደግሞ የመሰማራት ፍላጎት ያላቸው ደግሞ አስፈላጊውን መንግስት ድጋፍ አድርጋ እንደማንኛውም ህብረተሰብ የብድር፣ የመስሪያ ቦታ የመሳሰሉ ነገሮችን ድጋፍ እያደረገ መደበኛ ስራቸውን እንዲያከናውኑ፣ ህይወታቸው እንዲኖሩ የሚያደርጋ ማለት ነው እና እነዚህ እነዚህ ከሌላው ህብረተሰብ ጋር የደረጉ ድጋፎች ለነሱ እኩል ድጋፍ ይደረግላቸዋል እና እንደየፍላጎታቸው ማለት ነው። ወራት በፈጀው ድርድር ሽምግልናውን ሲመሩ የነበሩት የሃይማኖት አባቶች ሁለቱም ወገኖች ቀና በሆነ መልኩ ነገሮችን ማየታቸው እንዳስደሰታቸው አስረድተዋል። ሊቀ ህሮያን አባ ዮሴፍ በሽምግልናው ሂደት ከተሳተፉት ከእነዚህ አባቶች አንዱ ናቸው። ከመንግስት በኩል ያለ መልካም ነገር ስናይ ፈቃደኝነት በውይይት በምክክር ፋኖን ወደ መንግስት ሀሳብ ማምጣት የፋኖን ጥያቄ ደግሞ መንግስት ተቀብሎ የመተግበር ተስማምቶ ተመካክሮ ችግርን ልዩነቶችን በውይይት የመፍታት ፈቃድ መኖር እና እኛን የሃይማኖት አባቶችን የምንናገረውን ተቀብሎ ከብዙዎቹ የመንግስት ባለስልጣናት ከክልል አንስቶ እስከ ዞን እስከ ወረዳ ድረስ ያሉት ፈቃደኞች ናቸው። የምናቀርበውን የስምምነት ሀሳብም ተቀብለው ተግባራዊ እያደርጋሉ። በፋኖ በኩልም ከእኛ ቀድመው ነው ስለ ሰላሙ ስለ ስምምነቱ ያሰቡ እንደነበረ የገለጹልን፣ ስንነግራቸው ብዙም አላስቸግሩንም። የእኛን ምክር የእነሱ ጥያቄያቸው ጥያቄ ሆኖ እያለ የአጠያየቅ ስብት ግን በዚህ መንገድ ነው ስንላቸው፣ ተቀብሎ በቃ ጥያቄያችንን አስተካክለን በዚህ መንገድ ከህዝብ ጋር ከመንግስት ጋር ሆነን እንጠይቃለን ማለት የፈቃደኝነት እና ለስምምነት ፈቃደኛ ሆኖ የመቅረብ በሁለቱም በኩል አይተናል። ሌላው ሽማግሌ አባ ገብረ ሊባኖስም ተመሳሳይ ሀሳብ ነው ያቀረቡት። ዋናው ዓላማችን በበጌምድር ዙሪያ ሰላምና መረጋጋት እንዲፈጠር ነው ፍላጎታችን። ለመንግስትም ሆነ ለፋኖ ብለን አይደለም ለአካባቢያችን ለሀገራችን በማሰብ ነው። ዛሬ የተደረገው የሰላም ስምምነት እጅግ በጣም ጥሩ ነበረ፣ እኛንም አስደስቶናል፣ ህዝብንም ያስደስታል ብለን እናስባለን። የክልሉ መንግስት በመጨረሻ በፋኖ ስም አካባቢውን ለማወክ የሚንቀሳቀሰውን ኃይል እንደማይታገስ አስጠንቅቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94 ነጥብ 3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የኦሮሞና ኦሮሚያ ጉዳይ መፍትሄ ፈላጊ የተባለው ኮሚቴ መንግስትና የኦሮሞ ነጻነት ሸማቂዎች ተወያይተው ችግራቸውን በሰላም እንዲፈቱ ጥረት እንደሚያደርግ ቢገልጽም በኮሮና ቫይረስ ወረርሽኝ ሳቢያ ምንም አይነት እንቅስቃሴ እንዳላደረገ ገለጠ። የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ጦር መሪ ኩምሳ ድሪባ ለሰላም ድርድሩ መንግስት ዝግጁ አይደለም ሲሉ፣ የኦሮሚያ ፖሊስ ኮሚሽነር ጀኔራል አራርሳ መርዳሳ በበኩላቸው ሸማቂዎች እጃቸውን በመስጠት በሰላም ወደ ህብረተሰቡ ለመቀላቀል ፈቃደኛ ከሆኑ መንግስት እርምጃ አይወስድባቸውም ማለታቸውን ጠቅሶ ናኮር መልካ ተከታዩን አድርሶናል። የኦሮሞና ኦሮሚያ ጉዳይ መፍትሄ ፈላጊ በሚል በቅርብ ጊዜ የተቋቋመው ኮሚቴ መንግስትና የኦሮሞ ነጻነት ሸማቂዎች ተወያይተው ልዩነታቸውን እንዲፈቱ ጥረት እንደሚያደርግ ቢገልጽም በኮሮና ምክንያት ምንም አይነት እንቅስቃሴ እንዳላደረገ የኦሮሚያ አባገዳዎች ህብረት ሰብሳቢ አባገዳ ጎበነ ሆላ ገለጹ። አማ ግዱን የኮሮና ወረርሽኝ ጉዳይ በጣም አስደንግጦናል። በዚህ ምክንያት ምንም አይነት እንቅስቃሴ አላደረግንም። ለወደፊቱ ግን የምናስበው ነገር አለ። አንድ ቋንቋ፣ አንድ ባህል ያለው አንድ የሆነ ህዝብ ጦርነት መግጠሙ አግባብ አይደለም። እነዚህ ሸማቂዎች የሆነ ቅር የተሰኙበት ነገር ስላለ ነው በጫካ የቀሩት ብለን እናስባለን። ስለዚህ የሸማቂዎቹ መጻኢ ዕድልን በተመለከተ መንግስት ማመቻቸት ያለበት ነገር አለ። በዚህ ዙሪያ ከመንግስት ጋር ተመካክረን አንድ ስምምነት ላይ ስንደርስ ከዛ በኋላ ሸማቂዎቹንም እናናገራለን። ድርድሩም ኢትዮጵያ ውስጥ ይሁን ወይስ በጎረቤት ሀገር ይሁን የሚለውን ሁኔታ ለማመቻቸት አቅደናል እንጂ እስካሁን ይህንበት ነገር የለም። አባገዳ ገዳ ጎበነ ሆላ የሸማቂዎቹን ሀሳብ ለማወቅ ወደ ምዕራብ ኦሮሚያ ተንቀሳቅሰው ሸማቂዎቹን ለማናገር ዝግጅት በማድረግ ላይ ያሉ የኮሮና ቫይረስ በኢትዮጵያ መከሰቱ የተጀመረውን ጥረት ማደናቀፉን ጠቁመዋል። የኮሮና ቫይረስ መከላከያ ጥረት አንድ ፈርጅ ከያዘ በኋላ እንቅስቃሴያቸውን እንደሚቀጥሉም ገልጸዋል። የመንግስትና ሸማቂዎቹን ድርድር ሳያጠናቀቁ ለሰላም ስምምነቱ ፈቃደኛ ናቸው ወይስ አይደሉም ለማለት እንደሚቸገሩም አክለው ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በየካቲት ወር 2012 ዓ ም በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ መንግስት በምዕራብ ወለጋ ታጥቀው ከሚንቀሳቀሱ ኃይሎች ጋር ችግሩን በሰላም ለመፍታት ፍላጎት እንዳለው መግለጻቸው ይታወሳል። ይሁን እንጂ ጃል መሮ በሚል ቅጽል ስማቸው የሚታወቁት የኦሮሞ ነጻነት ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ መንግስት ለሰላም ድርድሩ ዝግጁ አይደለም ይላሉ። ወራት ግልስማ ኦሮሞ ፊአት ግልስማ ኦሮሞ እርቅ አዳን ኦደሜ የኦሮሞ ነጻነት ግንባር በትጥቅ ትግል ለመቀጠል ከወሰን ነው። ከእኛ ከሸማቂዎቹ ጋር ከተለያየ በኋላ ጉዳዩን ከመንግስት ጋር በሰላም ለመጨረስ ሞክረን ነበር። ነገር ግን ከመንግስት የመጣው ምላሽ ከሽፍታ ጋር የምናደርገው ድርድር የለም የሚል ነበር። ይህ የመንግስት ምላሽ በተለያዩ ብዙሃን መገናኛዎችም ተላልፏል። ከሽፍታ ጋር የሚደረግ ድርድር የለም ካለ እንግዲህ በሚገባው ቋንቋ እየተነጋገርን ነው። በዚህ መካከል ችግር ውስጥ የገባውና መስዋዕትነት እየከፈለ ያለው ደግሞ ህዝቡ ነው። ከወሬ ገመሰር ኡልፋታ ከፈላጅ አያይዘውም በአፍሪካ አህጉር ደረጃ እውቅናና ልምድ ያለው ገለልተኛ የሆነ ሶስተኛ አካል ካላደራደረን በትጥቅ ትግላችን እንቀጥላለን ብለዋል። ድርድሩን ኩምሳ ድሪባ በየትኛው ሀገርና መቼ ለማካሄድ እንዳሰቡ ግን ግልጽ አላደረጉም። የሸማቂ መሪው በአባ ገዳዎችና በምሁራን ከዚህ በፊት የተካሄደውን የሰላም ጥሪ ያልተቀበሉበትን ምክንያት ለአንድ ወገን ማለትም ለመንግስት ያደሉ ስለነበሩ ነው ሲሉ ተናግረዋል። ሸማቂዎቹ በተደጋጋሚ ስለሚያነሱት ሶስተኛና ገለልተኛ አካል ባለበት መንግስት ጋር የመደራደር ሀሳብ የተጠየቁት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ መርዳሳ ሶስተኛ አካል ስለተባለው ጉዳይ አላቅም ብለዋል። ነገር ግን ሸማቂዎቹ ትጥቃቸውን ፈተው ለመንግስት እጃቸውን ከሰጡ የሚወሰድባቸው እርምጃ የለም ይላሉ። ሞቱማ ሞቱማ ኦሮሚያ ሞቱማ ፌዴራል አዲስ በዚህ ዙሪያ የፌዴራልም ሆነ የክልል መንግስት አቋም ግልጽ ነው። ለሁሉም ግልጽ የሆነ መግለጫ ተሰጥቷል። በቡድንም ሆነ እንደ ግለሰብ በሰላም ከመንግስት ጋር ሸማቂዎቹ ለመወያየት ከፈለጉ፣ በግለሰብ ደረጃም ወደ ህብረተሰቡ መቀላቀል የሚፈልጉ ከሆነ ምንም የሚወሰድባቸው እርምጃ የለም። ከዚህ ውጭ ግን አገሪቱንም ሆነ ህገ መንግስቱን በህገ ወጥ መንገድ ለማፈራረስ በሚንቀሳቀስ ኃይል ላይ መንግስት የህግ የበላይነትን የማስከበር ኃላፊነት ስላለው እርምጃ በመውሰድ ሰላም ያወርዳል። የሸማቂዎቹ ምራብ ዞን ጦር መሪ ኩምሳ ድሪባ በፖሊስ ኮሚሽነሩ አስተያየት አይስማሙም። ጦርነት የከፈተው የኦሮሞ ነጻነት ሸማቂ አይደለም፣ በመንግስት የተከፈተበትን ዘመቻ በመመከት ላይ ነው የሚገኘው። ስለዚህ መንግስት ወታደሩን ወደ ጦር ሰፈሩ በመሰብሰብ ተኩስ ካቆመና ተነሳሽነቱን በመውሰድ ለድርድሩ ዝግጁ ከሆነ ለመነጋገር ችግር የለብንም። ከዚህ በእኛ በኩል ግን የሚጀመር ነገር የለም። ከዚህ ቀደም የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ መንግስት የኦነግ ሸኔ ብሎ የሚጠራቸው እነዚህ የታጠቁ ሸማቂ ቡድኖች የሰዎችን ሰብአዊ ክብር በሚያዋርድ ሁኔታ ንጹሃን ዜጎች እንደገደሉ፣ የመንግስት አመራሮችን በማፈን አሰቃቂ ግድያ እንደፈጸሙ፣ ንጹሃን ዜጎች ላይ ፕላስቲክ እያቀለጡ በማሰቃየት የሰዎችን ሰብአዊ መብት እንደጣሱ፣ ልጆችን ወላጆቻቸው ፊት እንደደፈሩና ሌሎች ለመናገር እና ለመስማት የሚከብድ አሰቃቂ ጥያቄ ወንጀል እንደፈጸሙ በዚህ ምክንያት ህብረተሰቡ ባቀረበው አቤቱታ መንግስት እርምጃ መውሰዱን ለአሜሪካ ድምፅ መግለጻቸው ይታወሳል። መንግስት ሁለት የታጠቀ ኃይል በአንድ ሀገር ውስጥ መኖር አይችልም በማለት ሲናገር መቆየቱም ይታወሳል። በሌላ በኩል ደግሞ የሸማቂዎቹ ጦር መሪ ኩምሳ ድሪባ የመንግስትን ክስ በማስተባበል የኦሮሞ ነጻነት ሸማቂ በማንኛውም ያልታጠቀ ሰው ላይ ግድያ አይፈጽምም ብለዋል። ሞቱማ ከና መንግስትን በሰላማዊ መንገድ መቀየር ስላልቻልን ያዋጣናል ብለን ባምነው ትጥቅ ትግል መንግስትን ለመቀየር እየታገልን ነው። መንግስት እንዲሁ ሁለት የታጠቀ ኃይል በአንድ ሀገር ውስጥ ሊኖር አይችልም ይል ይሆናል እንጂ በነባራዊ ሁኔታ ሊሆን የሚችል ነገር አይደለም። መንግስትን ሁለት የታጠቀ ኃይል እንዳይኖር ማድረግ አለበት። በመጨረሻ የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ጦር መሪ ኩምሳ ዲሪባ ቄሮና ህዝቡ ያመጣውን ለውጥ አላማውን ለማሳካት እና የኦሮሞ ህዝብ ራሱን በሚመለከት ጉዳይ ላይ በራሱ የመወሰን መብት እንዲያገኝ ለማስቻል ጭምር ነው ብለዋል። ከሁለት ዓመት በፊት በኢትዮጵያ የመጣውን ለውጥ ተከትሎ የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ለመታገል ወስኖ ወደ ሀገር መመለሱ ይታወሳል። ዘግየት ብሎ በትጥቅ ትግል መቀጠል የሚፈልጉ ሸማቂዎች ከድርጅቱ በመገንጠል በምዕራብና ደቡብ ኦሮሚያ ጫካዎች እንደሚንቀሳቀሱ መግለጻቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው ንግድና ምጣኔ ሀብት ነው። ማርሻል ፕላን ለአፍሪቃ ዶክተር ዮናስ ብሩ በዓለም ባንክ የአገሮች ምጣኔ ሀብት የንጽጽር እና ክትትል ፕሮግራም ምክትል ሥራ አስኪያጅ በመሆን ለበርካታ ዓመታት ያገለገሉ አንጋፋ የምጣኔ ሀብት ባለሙያ ናቸው። የኮሮና ቫይረስን ወረርሽኝ የፍጥነት መዛመት ለመግታትና በአንጻሩም የሚያስከትለውን ኢኮኖሚያዊ ድቀት ለመታደግ በዩናይት ስቴትስ የሚኖሩ ኢትዮጵያውያን ባለሙያዎች ያቋቋሙት ከፍተኛ አማካሪ ቡድን አስተባባሪዎች ውስጥም አንዱ ናቸው። ማርሻል ፕላን ለአፍሪቃ በሚል ርዕስ ለአህጉሪቱ አይነተኛ ኢኮኖሚ እቅድ በአፋጣኝ ተግባራዊ ካልሆነ ለአፍሪቃ ብቻ ሳይሆን ለመላው ዓለም ጭምር ብርቱ ፈተና የሚደቅኑ ችግሮች ሊከሰቱ ይችላሉ ሲሉ ይሞግታሉ። ይህንኑ ጥሪያቸውን ያስተጋቡባቸውን ተከታታይ ጽሁፎች መነሻ በማድረግ ከተካሄደ ሰፊ ውይይት የመጀመሪያውን ክፍል እንሆ። ማርሻል ፕላን ለአፍሪቃ ይላል። ለአድማጮች ርዕሰ ጉዳዩን ቅርብ ለማድረግ ማርሻል ፕላን የሚሉት እንደ አውሮፓውያን የዘመን አቆጣጠር በ1948 የጸደቀውንና ሁለተኛው ዓለም ጦርነት ማግስት ዩናይት ስቴትስ በጦርነት የደቀቀችውን አውሮፓን መልሶ ለመገንባት ከ15 ቢሊዮን ዶላር በላይ ያወጣችበትን ፕላን የተንተራሰ ነው። ያን መሰል ፕላን ዛሬ ለአፍሪቃ ያስፈልጋል የሚል መከራከሪያ ነው ያነሱት። በቅድሚያ ማርሻል ፕላንን ያህል የነኝህን ሀገሮች ትኩረት እንዴት ልታገኝ ትችላለች አፍሪካ? በተለይ ዛሬ ሀገሮች ራሳቸው ወደ በረታ የኢኮኖሚ ድቀት ይገባሉ የሚል ስጋት እያንዣበበ ባለበት ይህን ያህል ግዙፍ በጀት እንዴት መሳብ ይቻላታል? እሺ፣ እንግዲህ ይህንን ለአፍሪካ ማርሻል ፕላን ያስፈልጋታል የሚለው በእርግጥ ከዛሬ ዲሴምበር መሆኑ ነው ታኅሳስ ወር፣ ታኅሳስ ጀምሬ ቢሆንም ቶሎ ቶሎ በዛ ነገር ላይ የጻፍኩት ከ2018 ጀምሮ ነበረ። በዚህ ነገር ላይ ጽፍ የነበረው በተለይ አንዳንድ የጻፍኳቸው ላይ የኢትዮጵያ መንግስት ማርሻል ፕላን አዘጋጅቶ ኤሮፒያኖቹ እና አሜሪካን እንዲደግፉት ማቅረብ አለበት የሚል የጀመርኩት ቀደም ብሎ ነበረ። በታኅሳስም በምጽፍበት ጊዜ ይሄ አሁን ያለው ወረርሽኝ አልመጣም ነበረ ገና ግን የዛን ጊዜም ያነሳሁት ቅድም እንዳልከው የአፍሪካ የፖፑሌሽን እድገት በጣም ዓለምን እያስደነገጠ ነው። በዛ ላይ ደግሞ ያንን ስተካከል የሚችል አይነት የኢኮኖሚ እድገት ስለሌለ አፍሪካ ቲኪንግ ታይም ቦምብ ነው። በአንድ ቦታ ላይ ሊፈነዳ የሚችል አይነት ሁኔታ ላይ ነው ያለው። ያ ደግሞ ከሆነ ችግሩ አፍሪካ ውስጥ ብቻ አይቀርም፣ ጠቅላላ አውሮፓን የሚያጠለቀልቃል። አሁን እንደምታውቀው ብዙ አፍሪካ ሀገሮች በደቡብ አፍሪካ በኩል አድርገው ወደ ብራዚል ሄደው ከብራዚል ወደ ላይ ሜክሲኮ ጋር ገብተው ከሰላሳ ከአርባ ሺ በላይ አሜሪካ ለመግባት ቦርደር ላይ ያሉ ሜክሲኮ ላይ ድሮ አሜሪካ ሩቅ ነኝ አይመጡብኝም የሚለው አሁን ግን በራቸው እየተንኳኳ ነው። ኤሮፓያኖቹም ሁለት ሺ አስራ ሰባት ዓመተ ምህረት ወደ ስድስት ሚሊዮን የሚጠጉ አፍሪካኖች ዩሮፕ ዙሪያ ላይ ነበሩ ወደ ዩሮፕ ለመግባት አሁን 1.2 ቢሊዮን ህዝብ ነው አፍሪካ ያለው። በ2050 2.4 ልንደርስ እንችላለን፣ አሁን ያለነውን እጥፍ እንሆናለን የሚል አለ። አሜሪካ እና ዩሮፕ ይህንን ኢሚግሬሽን የሚፈራው የዛሬ 15 ዓመት፣ የ20 ዓመት፣ 30 ዓመት ላይ ምን ያህል የበለጠ ወረራ ይመጣብናል ብለው እንደሚገምቱ ይሄ ብቻ አይደለም ፍራቻቸው። ሌላው ፍራቻቸው ምንድን ነው? የህዝቡ ቁጥር ድህነት ላይ ስትጨምር የቴሮሪዝም መፈልፈያ ነው የሚሆነው አፍሪካ። ያ ከሆነ ደግሞ በተለይ ኢትዮጵያ ላይ ይሄ ነገር ከደረሰ ኢትዮጵያ ለቀይ ባህር አንዷ ትልቅ አውታር ሀገር ስለሆነች ኢትዮጵያ በዚህ በህዝብ ብዛትና በኢኮኖሚ ድቀቷ የተነሳ መፈራረስ ብትጀምር ይሄ ሁሉ በዓለም ውስጥ ያለ ንግድ መተላለፊያ በኤዥያ እና በኢሮፕ መካከል ያለው ንግድ በሞላ በሬድሲ ነው የሚያልፈው። በቀይ ባህር ሳውዲ አረቢያ በንዘን የሚወር እዛ በኩል ነው የሚያልፈው እና ዓለምን ቀጥ ነው የሚያደርገው የሚል ፍራቻ አላቸው። ስለዚህ እኔ በጻፍኩበት ጊዜ አሁን እንዳለው አይነት ኢኮኖሚያቸው በሚደቅበት ጊዜ አልነበረም። አሁንም እንኳን ባለበት ሁኔታ በምትመለከትበት ጊዜ የሚያደርጉት ሁሉ ሙከራ የአሜሪካንን የአውሮፓን ኢኮኖሚ እንዴት እናንሰራራ፣ ለረጅም ጊዜ ደግሞ ጥሩ በሆነ መንገድ የሚያድግበት መንገድ እንዲፈልግ ብለው ስትራቴጂ በሚያወጡበት ጊዜ አሁንም የአፍሪካንን ሁኔታ በጭፍን ማለፍ አይችልም። የአፍሪካ ችግር የነሱ ችግር ነው። እንደ ድሮ የራሳቸውን ከወሰኑ በኋላ የሚመለከቱት አይደለም። አሁን የራሳቸው ችግር ፓርት ኦፍ የነሱ ችግር ነው ማለት ት እራሳቸውን ከአፍሪካ ማዳን አለባቸው። መጀመሪያ ላይ ሲጀምሩት ይሄን ነገር የአሜሪካኖ አመለካከት ምንድን ነበረ? የኢሚግሬሽን ፖሊሲያችንን እናጠብቀዋለን፣ እንዳይግቡ እናደርገዋለን ነው። አሁን ግን ሲያዩት፣ ምን ሲያጠብቁት ቢውሉ የተራበና የተቸገረ ህዝብ የሚያግደው ነገር የለም። ስለዚህ አሁን ያላቸው ፍልስፍና ምንድን ነው? አፍሪካ ወደኛ ጋር እንዳይመጣ እዛው ዳታ አድርገን አድጎ እራሱን ችሎ የሚቀመጥበት መንገድ መፈለግ ማለት አሁን የአሜሪካና የዩሮፕ ስትራቴጂክ የሆነ ፕላናቸው ሆኗል። የራሳቸው ችግር ስለሆነ በዛ ማርሻል ፕላኑን ይደግፉታል ከሚል ነው የተነሳሁት። መልካም፣ ከሌሎች ሀገሮችም ጋር ያዛምዱታል ኋላ ላይ እንዲያነሱልኝ እፈልጋለሁ። የአንተ ደህንነት የኔም ነው የሚል፣ በተዘዋዋሪም ቢሆን ያን መንፈስ የያዘ ነው ይላሉ። ሌሎች መከራከሪያዎችን በጽሁፉ ያነሳሉ። አሁን ከጠቀሷቸው በተጨማሪ ያልታወቀ በሽታ ቢነሳ ይላሉ። ዛሬ ስለ ኮቪድ አስራ ዘጠኝና አንሳ እንጂ እርስዎ በጻፉ ሰዓት ያልተነሳ ወይም አሁን በምናውቀው መልኩ ያይታይ የነበረ አፍሪቃን ባይነሳ ከሶስት እና ከአራት ወራት በኋላ የመላው ዓለም ስጋት መሆን የቻለ በሽታ ምን እንደሚያስከትል አይተናል። ቁጥጥር መደረግ ካልተቻለ አፍሪቃን መርዳት የሚችል እና የተረጋጋ ህይወት እንዲኖር የሚያስችል ሁኔታ ካልተፈጠረ ወረርሽኝ ደረጃ እንኳን ያላሰቡት ነገር ይከተላል ይላሉ። ከዚህ በፊት የተሞከረ ሁለተኛው ዓለም ጦርነት ማግስት የተደረገውን የቀደመውን ማርሻል ፕላን ነው እኔ ያነሳውት ከዚያ በኋላ በሌላ ሀገር የተደረገም ደቡብ ኮሪያ ነው የሚያነሱት። ያቺ ሀገር የራሷን ጥያቄ ማንሳቷ በራሷ መንገድ በጠየቋ እንዴት ለስኬት እንዳበቃት ይዘረዝራሉ። እስኪ ያስረዱን እነኚህም ሁለት ጥያቄዎች። እንግዲህ በመሰረቱ ምንድን ነው ማርሻል ፕላን የሚለውን ባነሳሁበት ጊዜ ሁለት መልሶች መመለስ ነበረብኝ። አንደኛ ለምንድን ነው ዩሮፓኖቹም ወይም አሜሪካኖቹ ምን ግድ ቢኖራቸው ነው ለእኛ እንደዚህ በቢሊየንስ የሚቆጠሩ ገንዘብ ሊሰጡን የሚችሉት የሚለው ነው። እሱን ካታ ያለ ነገሮች ነገሮች ነበር ያነሳሁት እንዳልነው ቅድም የድህነት ጋር የሚመጣው ቴሮሪዝም እነሱን ሊያጠፋቸው እንደሚችል ይፈራሉ። የኢሚግሬሽን ጉዳይ አለ። ሌላው ሶስተኛው ደግሞ የወረርሽኝ በሽታ ያልነው ነው። አንድ ህዝብ ህዝቡ ቁጥሩ ሲበዛ እና ህዝቡ ጥቅጥቅ ሲል፣ ድህነት እዛ ላይ ስትጨምርበት ብዙ አይነት በሽታ ይመጣል። አንድ ያ በሽታ ደግሞ ከመጣ በኋላ እዛው አፍሪካ ውስጥ አይቀርም ወይም ኢትዮጵያ ውስጥ አይቀርም፣ ይዛመታል። ለምሳሌ አሁን የዚህ የኮቪድ ናይንቲን ቻይና መነሳቱ በአንድ በሁለት ሳምንት ውስጥ ነበር ምንነቱን ያወቁት። ከዛ ለፖለቲካ በለው ትንሽ ለማፈን ሞከሩ፣ ግን በአንድ ወር ውስጥ አለም አወቀ ምን አይነት በሽታ እንደሆነ። ይሄ በሽታ አፍሪካ ላይ ቢሆን ኖሮ የተነሳው ምንነቱ ከመታወቁ በፊት በሁለት ሳምንት ወይም በአራት ሳምንት አይደለም፣ እንደ ቻይና በጣም የበለጸገ የሄልዝ ሲስተም ስለሌለን ሁለት ወር ሶስት ወር ይፈጅ ነበረ፣ ምንነቱ ከመታወቁ በፊት። በዛን ጊዜ ደግሞ ዓለምን ያጥለቀልቃት ነበር፣ አሁን ካለበትም በላይ ማለት ነው። ስለዚህ እነዚህ ናቸው መጠንቀቂያ ያለብን እና የዛን ጊዜ ስጽፍ ይሄ ኮቪድ 19 ባይመጣም ቅሉ የደብሊዩ ኤችኦ እንደዚህ ወይም በሽታ ኤክስ ብለው ጠርተውት ነበረ። እና መቼ እንደሚመጣ እና ግን ሊመጣ ይችላል አሁን ባለንበት ሁኔታ ሲሉ እኔ ያልኩት ምንድን ነው አሁን ሊመጣ ይችላል የምትሉትን በዚህ በ2020 ወይም በ2025 ሊመጣል የምትሉትን ዲዚዝ ኤክስ ካላችሁት ቆዩ እስከ 2050 የአፍሪካ ሕዝብ ደብል ሲሆን ድህነቱ ያን ነው ያህል ስር እየሰደደ ሲሄድ የዛን ጊዜ ዲዚዝ ኤክስ አይደለም የሚባለው ዲዚዝ ሶስት እጥፍ ኤክስ ነው የሚሆነው። ዶክተር ዮናስን ለጊዜያቸው አመሰግናለሁ። አድማጮች፣ ውይይታችን አልተቋጨም፣ ቀጣዩን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዳዬን ዶክተር ዮናስ ብሩን ለጊዜያቸው አመሰግናለሁ። ጊዜ ርስትልኝ።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 ጎረቤቶች ናቸው። ባልደረቦች ናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም አት ቪኦኤ ኒውስ ዶት ኮም ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችንም አብረንን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እና እንዲሁም በናይል ሳት በየቀኑ ከምሽቱ 6 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉን ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ሐሙስ ከምሽቱ 6 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በኔ በኩል ሰላም፣ ደህና ደሩ